የአሜሪካ ድምፅ ነው በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ መጋቢት 7 2015 ዓ ም ዝግጅታችን ጀመረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ ያደረጉትን ጉብኝት አጠናቀው ወደ ሁለተኛዋ የአፍሪካ ሀገር ኒጀር ተጉዘዋል። በኢትዮጵያ በነበራቸው ቆይታም ከመንግስት ባለስልጣናትና ሲቪል ማህበራት ጋር ተወያይተዋል። በእኛ ሳይድ ያለውን በኢትዮጵያ ያለውን የሰላም ሁኔታ የሰላም ሂደት፣ በሌሎች ቦታዎች ያሉ ግጭቶች፣ በተለይ ደግሞ ኦሮሚያ ክልልን ጨምሮ በሌሎች ክልሎች ያሉ ግጭቶች የሚፈቱባቸውን መንገዶች አውርተን ነበረ። ወይ ደግሞ ስራ መፍትሄ የሚፈለግበትን ጉዳይ አንስተን ነበረ። ይህንን ከመንግስት ጋር እንዳወሩ አንስተዋል። ይህንን በመግለጫቸውም አንስተው በስራ መንገድ የሚፈታበትን ሁኔታ እንዲያመቻች ለሁሉም ጥሪ አቅርቧል። እኛም ይህንን ነው የምንደግፈው ብለን አንስተንላቸው ነበረ። ከውጭ ጉዳይ ሚኒስትር ብሊንከን ጋር ከተገናኙ የሲቪል ማህበራት መካከል አንዱ የሆነው የመብቶችና ዲሞክራሲ እድገት ማዕከል ወይም ካርድ የፕሮግራም ኃላፊ የሆኑትን አቶ መንግስቱ አሰፋን ነው የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል በምስልና ድምጽ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ወደ ኒጀር ተጉዘዋል። ዋሽንግተን ከእስልምና አክራሪ ታጣቂ ቡድኖች ጋር እየተዋጋች ለምትገኘው ለኒጀር ድጋፍ ለመስጠት የምትፈልግ ሲሆን ብሊንከን በጉብኝታቸው አገራቸው የመደበችላትን አዲስ ሰብአዊ እርዳታ ይፋ ያደርጋሉ። አንቶኒ ብሊንከን ኒጀርን የጎበኙት የመጀመሪያው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ናቸው። ከውጭ ጉዳይ ሚኒስትሩ ጋር የተጓዙ ከፍተኛ የሚኒስቴሩ ባለስልጣን ለጋዜጠኞች እንዳሉት ጉብኝቱ ዩናይትድ ስቴትስ ለኒጀር በሳህል አካባቢ አጋርነት የሰጠቻትን ስፍራ ይጠቁማል ብለዋል። የውጭ ጉዳይ ሚኒስትር ብሊንከን የኢትዮጵያ ጉብኝት ላይ ያተኮረ ዘገባ በመጽሔት ክፍለ ጊዜ ይቀርባል። በትግራይ ክልል ውስጥ እንቅስቃሴ ለማድረግ ያለመ ትንሣኤ ሰባ እንደርታ የተባለ የፖለቲካ ፓርቲ መመስረቱን አስተባባሪዎቹ ገለጹ። ገብረ ሚካኤል ገብረ መድህን ዝርዝር አለው። የፓርቲውን ምስረታ በማስመልከት አስተባባሪዎቹ በሰጡት ጋዜጣዊ መግለጫ ባለፈው ጥር 22 ቀን 2015 ዓ ም ከኢትዮጵያ ብሔራዊ ምርጫ ቦርድ ቅድመ እውቅና ማግኘቱን አመልክተዋል። ፓርቲው በትግራይ ክልል እንደርታ አካባቢ እንደሚንቀሳቀስም ተገልጿል። ከአስተባባሪዎቹ አንዱ የሆኑት አቶ ጊደና መድህን ፓርቲው ሰብአዊና ዲሞክራሲያዊ መብቶች እንዲተገበሩና እንዲከበሩ ይሰራል ካሉ በኋላ በተለይም በትግራይ ክልል አለ ያሉትን ፖለቲካዊ ችግር እንደሚታገል ገልጸዋል። በሀገራችን ኢትዮጵያ በአጠቃላይ በትግራይ ክልል በተለይ የተንሰራፋውን ጭቆናና የአንድ ፓርቲ ስርዓት ጠቅላይነትንና አምባገነንነትን በመታገል በሀገራችን ፖለቲካዊ ምህዳር ውስጥ አዎንታዊ ተራ ይጫወታል። በተለይም የተበላሸውን ፖለቲካዊ ባህላችንን በመቀየር ይሁን በማከም የፖለቲካ ምህዳሩን በማደላደል እና ነጻ ፍትሃዊ፣ እኩልና አቃፊ እንዲሆን አዎንታዊ ቀናና ዴሞክራሲያዊ ፖለቲካዊ ስብእና በመፍጠር እንዲሁም በሀሳብ በምክንያታዊነት፣ በውይይት የሚያምኑ ፖለቲካዊ ማሽኖች እንዲወለዱ እና እንዲያድጉ በማድረግ በኢትዮጵያ ፖለቲካ ማዕቀፍ ውስጥ ቀና ሚና የምትጫወት ትግራይ እንድትፈጠር አበክረን እንታገላለን። የትግራይን ክልል ረዘም ላለ ጊዜ የመራው ሕወሓት ግን በየጊዜው በሚካሄድ ምርጫ በሕዝብ ተመርጦ ሥልጣን እንደሚይዝ በመጥቀስ በክልሉ የአንድ ፓርቲ ጠቅላይነት እንደሌለ በተለያዩ ጊዜያት ገልጿል። አዲሱ ትንሣኤ ሰብዓን ደርታ ፓርቲ የትግራይ ህዝብ ተጠቃሚ የሚሆነው ከሌሎች የኢትዮጵያ ኃይሎች ጋር በጋራ ሲታገልና በእኩልነትና በአንድነት ላይ የተመሠረተች ጠንካራ ኢትዮጵያን ሲፈጥር ነው ብሎ እንደሚያምን በመግለጫው ጠቅሷል። የጎሳ ፖለቲካ በሀገሪቱ ውስጥ ችግር ፈጥሯል እየተባለ ባለበት ወቅት ከክልልም አልፎ አውራጃዊ ፓርቲ ለመመስረት ለምን ፈለጋችሁ ተብለው የተጠየቁት አስተባባሪዎቹ የጎሳ ፖለቲካ ለኢትዮጵያ ውድቀትን ያመጣል ብለን እናምናለን ብለዋል። በእንደርታ አካባቢ የሚንቀሳቀስ ፓርቲ መመስረት አውራጃዊነት ሳይሆን ራስን በራስ የማስተዳደር አካሄድ እንደሆነ ጠቅሰዋል። በዚህ አካሄድ በተለያዩ አካባቢዎች ያሉትን ጥያቄዎች መመለስ ከተቻለ በክልልም ይሁን በሀገር ደረጃ ያሉትን ችግሮች መፍታት እንደሚቻልም ገልጸዋል። አስተባባሪዎቹ በመግለጫቸው በትግራይ ክልል ላለፉት ሀያ ወራት ደሞዝ ባለመውሰዳቸው በችግር ላይ ላሉት በመቶ ሺዎች ለሚቆጠሩት የመንግስት ሰራተኞችና ጡረተኞች የኢትዮጵያ መንግስት መፍትሄ እንዲሰጣቸው ጠይቋል። በክልሉ በጦርነት ምክንያት የተቋረጠው ትምህርት እንደዚሁም የየብስ ትራንስፖርት በአስቸኳይ እንዲጀመርም ጥሪ አቅርቧል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የማላዊ ፕሬዝደንት ፍሬዲ በሚል ስያሜ የተጠራውና በመቶዎች ለሚቆጠሩ ሰዎች ሞት ምክንያት የሆነው ከፍተኛ አውሎ ንፋስ የቀላቀለው ከባድ ዝናብ ላደረሰው የተፈጥሮ ጉዳት ዓለም አቀፍ እርዳታ እንዲደረግ ተማጸኑ። የሁለት ሳምንት የአዘን ጊዜ ያወጁት ፕሬዚደንት ላዛሩስ ቺካዌራ ትናንት ረቡ ባሰሙት ተማዋጽኗቸው እዚህ ያስተናግድን የምንገኘው ውድመት በእጃችን ካለው ጥሪትና አቅም የበለጠ ነው ብለዋል። መንግስት በአደጋው ለተጎዱ በሺዎች ለሚቆጠሩ የማላዊ ዜጎች የሚውል የ15 ሚሊየን ዶላር ድጋፍ ቃል ገብተዋል። በሳምንቱ መጨረሻ ደቡባዊ ምዕራብ አፍሪካ የባህር ዳርቻን በሶስት ሳምንታት ውስጥ ለሁለተኛ ጊዜ የመታው ፍሬዲ በሞዛምቢክና ማላዊ ውስጥ 290 ሰዎች ሲገድል ከፍተኛ ሞትና ውድመት ማድረሱ ተመልክተዋል። በቶጎ የመንግስት ባለስልጣናትን ሰድበዋል በሚል ተከሰው ከመንግስት ተሸሽገው የሚገኙ ሁለት ጋዜጠኞች ሶስት ዓመት እስርና የ4900 ዶላር ቅጣት የተፈረደባቸው መሆኑን ጠበቃቸው ተናገሩ። ፈርዲናንድ ኦይቴ እና ኮኩ ካውኖ የተባሉት ጋዜጠኞች ባለሥልጣናትን በአደባባይ በመንፈርና በማኅበራዊ ሚዲያ የሐሰት ፕሮፓጋንዳ በመርጨት የሚል ክስ የተመሰረተባቸው ታህሳስ 2014 ዓ ም መሆኑ ተነግረዋል። ጋዜጠኞቹ እንዲያዙ ዓለም አቀፍ ማዘዣ የወጣባቸው መሆኑንም የጋዜጠኞቹ ጠበቃ ተናግረዋል። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ውሳኔውን አውግዘዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሊቢያ ውስጥ ወደ ሁለት ነጥብ አምስት ቶን የሚገመት ዩራኒየም ከተከማቸበት መሰወሩን የተባበሩት መንግስታት ድርጅት የኒውክለር ተቆጣጣሪ አካል አስታወቀ። ጦርነት በደቆሳት ሊቢያ ተሰውሯል የተባለው ዩራኒየም የደህንነትና ለጦር መሳሪያ ሊውል ይችላል የሚል ስጋት መፍጠሩን ተቆጣጣሪው አካል አስታውቋል። ጠፍቷል የተባለውና የብረት ዘር የሆነው የተፈጥሮ ማዕድኑ ዩራኒየም ገና ወደ ጋዝነት ያልተቀየረ በመሆኑ ለኃይል ምንጭ ወይም ለቦምብ ነዳጅ ወዲያውኑ የሚውል አለመሆኑን ባለሙያዎች መናገራቸውን አሶሴትድ ፕሬስ ዘግበዋል። ይሁን እንጂ ቴክኖሎጂውና አቅሙ ያላቸው ዩራኒየሙን በማበልፀግ ወደሚፈለገው ደረጃ ሊያደርሱት ይችላሉ የሚል ስጋት መፍጠሩ በዘገባው ተመልክተዋል። የጠፋው ዩራኒየም የነበረው ከመንግስት ቁጥጥር ውጭ በሆነ በተቃዋሚ አማጽያን ይዞታ ላይ እንደነበርም ሲገለጽ፣ ተቆጣጣሪ አካሉም ተጨማሪ መረጃ ለመስጠት ፈቃደኛ አለመሆኑ ተዘግበዋል። ይህ ቀድሞው የሊቢያ መሪ ኮሎኔል ሞአምር ጋዳፊ እንደ ኤሮፓ አጣጠር ከ203 የዩናይትድ ስቴትስ መራሹ የኢራክ ጦርነት በኋላ የኒኩሌር ጦር መሳሪያ ባለቤት ለመሆን ፕሮግራማቸውን ይፋ ባደረጉበት ወቅት ወደ 1000 ሜትሪክ ቶን ዩራኒየም አከማችተው እንደነበር በዘገባው ተጠቅሰዋል። የዩናይትድ ስቴትስ ጦር ከትናንት በስቲያ ማክሰኞ በጥቁር ባህር ላይ በሩሲያ ጦር ተሰናክሎ የወደቀውን የዩናይትድ ስቴትስ ሰው አልባ የቅኝት አውሮፕላን ወይም ድሮን የሚያሳይ ቪዲዮ ዛሬ ሐሙስ ይፋ አድርጓል። የቪዲዮ ምስል የሩሲያ ሱኮይሱ 27 ተዋጊ ጄት ኤምኪው 9 የተባለውን የዩናይትድ ስቴትስ ድሮን ተጠግቶ ሲከተል ከቆየ በኋላ ከላይ አልፎ በመሄድ ነዳጅ ሲረጭ አሳይቷል። ሁለተኛው ሱኮይ ኤስ 27 ተዋጊ ጀትም በተመሳሳይ ወቅት ወደ ድሮኑ ከተጠጋ በኋላ የቪዲዮ ምስሉ የተቋረጠ ሲሆን ይህም የሆነው ተዋጊ ጀቱ ከድሮኑ ጋር በመላተሙ ነው ሲል የዩናይትድ ስቴትስ ጦር አስታውቋል። መጨረሻው ላይ ከተወሰደው የቪዲዮ ምስል መረዳት እንደተቻለው ተዋጊ ጀቱ እጥፋት ከደረሰበት ከድሮኑ ተርገብጋቢ አካል ጋር ሲጋጭ ያሳያል። የቪዲዮ ምስል የተለቀቀው የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተ ከሩሲያ አቻቸው ጋር ስለ ክስተቱ በስልክ ከተነጋገሩ በኋላ መሆኑ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ መጋቢት ሰባት 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ባለስልጣናት በተጨማሪ ከሲቪል ማህበረሰብ እና ከየሰብአዊ መብት ድርጅቶች ጋር በኢትዮጵያ ባለው ወቅታዊ ጉዳይ ላይ ተወያይተዋል። ውይይቱን በማስመልከት ለአሜሪካ ድምጽ ማብራሪያ የሰጡት የመብቶችና ዲሞክራሲ እድገት ማዕከል ወይም ካርድ የፕሮግራም ኃላፊ መንግስቱ አሰፋ በውይይታቸው በተለያዩ የሀገሪቱ አካባቢዎች ያሉ ግጭቶች ስለሚፈቱበት ጉዳይ ማንሳታቸውን ገልጸዋል። በኢትዮጵያ ዘላቂ ሰላምን ለማምጣት ተጠያቂነትን ማስፈንና የሽግግር ፍትህን ተግባራዊ ማድረግ እንደሚገባ ብሊንከን መግለጻቸውንም አንስተዋል። የዩናይትድ ስቴትስ እና የውጭ ጉዳይ ሚኒስትር ቃል አቀባዮች በሰጡት መግለጫም የብሊንከን ጉብኝት በሁለቱ ሀገሮች መካከል ያለው ግንኙነት እየተሻሻለ መሆኑን እንደሚያሳይ አስታውቀዋል። ብሊንከን ዛሬ ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር የተወያዩ ሲሆን በኢትዮጵያ የቆይታቸውን አጠናቀው ወደ ኒጀር አቅንተዋል። ኬኔዲ አባተ ተጨማሪ አለው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር ካደረጉት ውይይት በተጨማሪ ከሲቪል ማህበረሰብና ከሰብአዊ መብት ድርጅቶች ተወካዮች ጋርም በኢትዮጵያ መንግስትና በህወሀት መካከል በተደረሰው የሰላም ስምምነት አፈጻጸም፣ በኢትዮጵያ ወቅታዊ ጉዳዮችና ሌሎች በርካታ ጉዳዮች ላይ ተወያይተዋል። ከብሊንከን ጋር ውይይት ካደረጉ የሲቪል ማህበራት አንዱ የሆነው የመብቶችና ዲሞክራሲ እድገት ማዕከል ካርድ የፕሮግራም ኃላፊ መንግስቱ አሰፋ ስለ ውይይቱ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ትላንት ከአሜሪካ ውጭ ጉዳይ ሚኒስቴር ጋር ያወራንባቸው እሾዎች በአጠቃላይ በኢትዮጵያ ውስጥ ያለው የግጭትና የሰላም ሁኔታን የተመለከተ ነበረ። በኢትዮጵያ ውስጥ ያለውን ሁኔታ ለመረዳት ያደረጉት ስብሰባ ነበረ። በዜጎች ላይ የሚደርሰው የሰብአዊ መብት ጥሰት፣ በሀገሪቱ ላይ እየደረሰ ያለው የፖለቲካ አለመረጋጋት፣ እንዲሁም ደግሞ የኢኮኖሚም ነገር አንስተን ተወያይተናል ማለት ነው። ምን ያክል ናችሁ፣ ከሲቪክ ማህበራት የተገኛችሁት ከእሳቸው ጋር ውይይት ያደረጋችሁት? ከእናንተ በኩል ምን ጥያቄዎች ተነሱ? እሳቸውስ ምን ምላሽ ሰጡ? ከኢትዮጵያ ውስጥ ወደ ሶስት ሲቪክ ማህበራት እንዲሁም ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን፣ እንደውም ከተባበሩት መንግስታት የሰብአዊ መብት ኮሚሽን ተወካይ ነበር። በቁጥር አምስት ነበርን ማለት ነው። በእኛ ሳይድ ያለውን በኢትዮጵያ ያለውን የሰላም ሁኔታ የሰላም ሂደት በሌሎች ቦታዎች ያሉ ግጭቶች፣ በተለይ ደግሞ ኦሮሚያ ክልልን ጨምሮ በሌሎች ክልሎች ያሉ ግጭቶች የሚፈቱባቸውን መንገዶች ስጋቶችን፣ ግጭቶችን ከማስወገድ አንጻር አሁን የእርሳቸው ጉብኝትስ የሚኖረው ፋይዳ ከእሳቸው ጋር ባደረጋችሁት ውይይት እንዲያው ምን ተስፋ አግኝተናል ትላላችሁ? እሳቸው የፈለጉትን ጫና የፈለጉትን ፍላጎት ሊኖራቸው ይችላል። ነገር ግን ዞሮ ዞሮ ኢትዮጵያ ጋር የሚመጣው በእኛ በኢትዮጵያውያን ነው። ችግሮቹ ኢትዮጵያውያ ናቸው። ስለዚህ እኛን ችግሮቹን በዘላቂነት የምንፈታው ማለት ነው። ስለዚህ የችግሮቹ መስር መሰረት የምናቅም በቀጥታ የሚመለከተን እኛን ነው። ስለዚህ ይሄ የሌሎች ሀገራት አሜሪካን ጨምሮ ማለት ነው የእገዛ እንጂ በዘላቂነት የኢትዮጵያን ችግር ይፈጣሉ ብለን አናምንም። እኔ በግሌ አላምንም። ስለዚህ የፖለቲካ ችግር መፍታት ያለብን እኛንን። አሜሪካ እገዛ ልታደርግ ትችላለች፣ እውነት ነው፣ አግዛለች። ስለዚህ ያ እውቅና ሊሰጠው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ውይይት በኦሮሚያ ክልል ያለው ሁኔታም እንደሚያሳስባቸውና ችግሩ በውይይት መፈታት እንዳለበት መግለጻቸውን የመስሪያ ቤታቸው ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ አስታውቀዋል። ሚኒስትሩ የኢትዮጵያ ቆይታቸውን በተመለከተ በአዲስ አበባ ዩኒቨርሲቲ በሰጡት መግለጫ ደግሞ ዩናይትድ ስቴትስ በኢትዮጵያ ባለፉት ሶስት አስርት ዓመታት የተፈጸሙ የሰብአዊ መብት ጥሰቶችና ጭቆናዎችን እንደምትረዳ ገልጸው እነዚህ ችግሮች ተጠያቂነትን ባካተተ የሽግግር ፍትህ እልባት ሊያገኙ እንደሚገባ አሳስበዋል። ኢትዮጵያውያን ሁሉን አቀፍ የሽግግር ፍትህ ሂደት ለማካሄድ በገቡት ቃል መሰረት ይህንኑ ተፈጻሚ እንዲያደርጉ እናሳስባለን። ይህም እርቅንና ተጠያቂነትን የሚያካትት ሊሆን ይገባል። መርዛማ ቅራኔዎችንና የጎሳ መከፋፈልን ማስወገድ በሰሜን በኦሮሚያ የሚሆን በየትኛውም አካባቢ ያለውን የፖለቲካና ብሔር ተኮር ግጭቶችን ለማስወገድ ብቸኛው መንገድ ነው። በዚህ ጥረት ውስጥ ዩናይትድ ስቴትስ አጋር እንደመሆኗ የቴክኒክና የገንዘብ ድጋፍ ታደርጋለች። ለሰላም ስምምነቱ አፈጻጸም እንዲሁም እርቅንና ተጠያቂነትን ላማከለ የሽግግር ፍትህ ሂደት ዩናይትድ ስቴትስ የምታደርገውን ድጋፍ በተመለከተ ከጠቅላይ ሚኒስትር አብይ በተጨማሪ ከኢትዮጵያ መንግስትና ከህወሓት ተደራዳሪ ቡድኖች ጋርም መወያየታቸውን የውጭ ጉዳይ ሚኒስትሩ ብሊንከን ገልጸዋል። ኢትዮጵያ እየተጋፈጠቻቸው ያሉ ኢኮኖሚያዊ ችግሮች ደግሞ ዘላቂ ሰላምን ለማረጋገጥ እንቅፋት መሆናቸውን የጠቀሱት ብሊንከን እነዚህን ችግሮች ለመቅረፍ ዩናይትድ ስቴትስ የምታደርገውን ድጋፍ እንደምትቀጥል ገልጸው 331 ሚሊዮን ዶላር ተጨማሪ የሰብአዊ ድጋፍም ይፋ አድርገዋል። በምናደርገው ነገር ሁሉ ዓላማችን በኢትዮጵያና በዩናይትድ ስቴትስ መካከል ጠንካራ ትብብር መፍጠር ነው ሲሉም ብሊንከን ተናግረዋል። የኢትዮጵያና የዩናይትድ ስቴትስ ግንኙነት ጥቅምት 242013 ዓ.ም ተቀስቅሶ ለሁለት ዓመታት በቆየው የሰሜን ኢትዮጵያ ጦርነት ምክንያት ሻክሮ መቆየቱ ይታወቃል። ይሁንና ከሰላም ስምምነቱ በኋላ ግንኙነታቸው መሻሻል በማሳየት ላይ ሲሆን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስም በትናንቱ መግለጫቸው በብሊንከንና በጠቅላይ ሚኒስትር አብይ መካከል የተደረገው ውይይት በአሜሪካና በኢትዮጵያ መካከል ያለውን ትብብር በድጋሚ የሚያረጋግጥ ነው ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለምም ዛሬ በሰጡት መግለጫ ጉብኝቱ የሁለቱ ሀገራት ግንኙነት ወደ ተሻለ ምዕራፍ እየተሸጋገረ መሆኑን አመላካች ነው ብለዋል። የኢትዮጵያና አሜሪካ ግንኙነት ወደ አዲስ የትብብር ምዕራፍ እየተሸጋገረ መሆኑን የሚያሳይ ጉብኝት በውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተካሂዷል። የውጭ ጉዳይ ሚኒስትሩ ጉብኝት የኢትዮጵያና አሜሪካ ወዳጅነት የዲፕሎማሲ ግንኙነት ወደ ተሻለ ደረጃ እየተሸጋገረ መሆኑን አመላካች ነው። ለአሜሪካ ድምጽ አስተያየታቸውን የሰጡ የአዲስ አበባ ከተማ ነዋሪዎችም ይህን ሀሳብ ይጋራሉ። በባለፈው ሁለት ዓመት ያለው ነገር የምናውቀው ነገር ነው እና ከኢትዮጵያ የውጭ እንትን ዲፕሎማሲ አንጻር ስናየው የተሻለ ፖዘቲቭ ነገር እየመጣ እንደሆነ ወይም በነሱ አሁን በፖዘቲቭ መልኩ እያዩት እንደሆነ አንድ ማሳያ ነው ማለት ነው። ሁለተኛ እዚህ መምጣታቸው ግን እንደ ሀገር እንደ ኢትዮጵያ ካየነው እና ከአሜሪካ ካለን ግንኙነት አንጻር፣ በተለይ ከፖለቲከኞቹ ካለን ግንኙነት አንጻር ስናየው የሆነ ፖዘቲቭ ነገር እንዳለ ገምታለሁ። ለጊዜው የሀገራችን አሁን እንደሚታወቀው የከረንሲ ሪዘርቭ ችግር አለ። እኔም ባለሁበት ዘርፍም የምንረዳው የውጭ ምንዛሬ እጥረት አለ። ለሱ ሊፈታ ይችላል ብዬ አስባለሁ። ለአጭር ጊዜ የሚሆን ምናልባት አገዋ ላይ ሀገሪቱ ላላት የንግድ ቀጠና ተሳትፎ እሱን ሊፈቱ ይችላሉ። እንድንሳተፍ መልሰው ድል ሊሰጡን ይችላሉ። ከሳራ በታች የሚገኙ የአፍሪካ ሀገራት ምርቶቻቸውን ለአሜሪካ ገበያ ከቀረጥ ነፃ እንዲያስገቡ የሚፈቅደውን የአጓ ዕድል ተጠቃሚነት በተመለከተ በሰጡት አስተያየት ደግሞ ኢትዮጵያ ወደ አጓ ለመመለስ ያላትን ፍላጎት እንረዳለን ያሉ ሲሆን ለዚህም የሰላም ስምምነቱን በተጠናከረ መልኩ ተፈጻሚ ማድረግ እንደሚገባ አሳስበዋል። የውጭ ጉዳይ ሚኒስትሩ ዛሬ መጋቢት ሰባት ደግሞ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐመት ጋር በህብረቱ ዋና መስሪያ ቤት ተወያይተዋል። ውይይቱን አስመልክተው ሚኒስትሩ በትዊተር ገጻቸው ባሰፈሩት ጽሁፍ በዩኤስ አፍሪካ የመሪዎች ጉባኤ ወቅት የገባናቸውን ቃል ኪዳኖች ማስቀጠል እንዲሁም ሰላም፣ ደህንነት እና ብልጽግናን ማጎልበት በሚቻልባቸው መንገዶች ላይ ተወያይተናል ያሉ ሲሆን የአፍሪካ ህብረትን አጀንዳ 2063 መደገፍና አጋርነታችንን ማጠናከር ቅድሚያ የሚሰጣቸው ጉዳዮች መሆናቸውን ተስማምተናል ሲሉም አክለዋል። የአፍሪካ ህብረት ኮሚሽን ሊቀመንበሩ ደግሞ በኢትዮጵያ መንግስትና በህዋት መካከል በተፈረመው የግጭት ማቆም ስምምነት አፈጻጸምና ሌሎች የጋራ ጥቅም ጉዳዮች ላይ ሀሳብ ተለዋውጠናል ሲሉ በትዊተር ገጻቸው ገልጸዋል። ከዚህ ውይይት በኋላ ብሊንከን የኢትዮጵያ ቆይታቸውን አጠናቀው ዛሬ ረፋድ ላይ ወደ ኒጀር አቅንተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ ጉዞ በተመለከተ አጠቃላይ አንድምታው ምን ይመስላል ስንል ተንታኞችን አነጋግረናል። ኢትዮጵያ በአፍሪካ ቀንድ አካባቢ ያለውን ሽብር በመክታት ረገድ የዩናይትድ ስቴትስ ቁልፍ አጋር መሆኗ መዝለቋንና አልሻባብን በመዋጋት በኩል አሁንም ቁልፍ ሚና እንዳላት አንድ ባለሙያ ተናግረዋል። በሌላ በኩል ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ብሊንከን በኢትዮጵያ ያደረጉት ጉብኝት አሜሪካ እንደገና ወደ ዓለም ፖለቲካ እንደተመለሰችና በአፍሪካ ቀንድ ላይ ያላትን ትኩረት አሁንም እንዳላነሳች አመላካች መሆኑን ማሳያ ነው ያሉም አሉ። እንግዶ ወልዴ በዚህ ዙሪያ ተከታዩን ዘገባ ልኳል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ ቆይታቸው ጠቅላይ ሚኒስትር አብይ አህመድን ጨምሮ ከከፍተኛ መንግስት ባለስልጣናት ጋር ውይይት አድርገዋል። ባለፈው ጥቅምት የሰላም ስምምነቱን ከፈረሙት የኢትዮጵያ መንግስት ብሔራዊ የጸጥታ አማካሪ ሬድዋን ሁሴንና ከህወሓት ቃል አቀባይ ጌታቸው ረዳ ጋር የስምምነቱ አፈጻጸም የደረሰበትን ደረጃ በተመለከተ ትናንት መወያየታቸው ታውቋል። የተኩስ ድምፅ ስለመቆሙ፣ የሰብዓዊ እርዳታ ተደራሽነት፣ የአገልግሎቶች መመለስ እንዲሁም የህወሓት ከባድ መሳሪያ ትጥቅ መፍታትና የኤርትራ ኃይሎች መውጣትን በተመለከተ ተነጋግረዋል ሲል የአሜሪካ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አስታውቋል። ብሊንከን ከኢትዮጵያ ባለሥልጣናት ጋር ባደረጉት ውይይት እንዲሁም በማጠቃለያ ላይ በሰጡት ጋዜጣዊ መግለጫ የኢትዮጵያና አሜሪካ ግንኙነት ወደ ነበረበት መልካም ሁኔታ ከመመለሱ በፊት መንግሥት ከሕወሓት ጋር የደረሰውን የሰላም ስምምነት በመተግበር ረገድ የተሻለ አፈጻጸም እንዲያሳይ አሳስበዋል በየመድረኩ ከተገለጸው በተጨማሪ ለመሆኑ የብሊንከን የአፍሪካ ጉብኝት ሌሎች አንድምታዎች ይኖሩት እንደው ቪኦኤ ተንታኞችን አነጋግሯል ቫንዳ ፌልባ ብራውን በብሮኪንግስ ተቋም የጸጥታና የስትራቴጂ ተመራማሪ ናቸው። ከፍተኛ የሕዝብ ቁጥር ያላትና ትልቅ ሰራዊት ያላት ሀገር ነች። በአፍሪካ ቀንድ በሚደረገው የጸረ አሸባሪነት ትግል ዋናዋ የአሜሪካ አጋር ነች። ሽብርተኝነት አሁንም አልጠፋም። ከአልሸባብ ጋር በሚደረገው ትግል ኢትዮጵያ አሁንም ቁልፍ ሚና እየተጫወተች ነው። ኢትዮጵያ በቅርቡ ተጨማሪ ጦር ወደ ሶማሊያ ታሰማራለች ተብሎ ይጠበቃል። በመሆኑም የጸረ ሽብር አጀንዳው በጣም አስፈላጊ አጀንዳ ነው። በሁለተኛ ደረጃ እንደሚመስለኝ የኢትዮጵያ መረጋጋት ከትግራይ ክልል ባሻገርም መታየት ያለበት ጉዳይ መሆኑን አሜሪካ ተረድተዋለች። የኦሮሚያ ክልል ሙሉ በሙሉ ጦርነት ውስጥ ከወደቀ የትግራዩ ጦርነት ካስከተለው የከፋ ሰቆቃ ይከሰታል። የአማራ ጉዳይም ገና መፍትሄ አላገኘም። ኢትዮጵያዊ ፕሮፌሰር ጌታቸው መታፈሪያ ደግሞ በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነት መምህር ናቸው። የብሊንከን ጉብኝት አሜሪካ እንደገና ወደ ዓለም ፖለቲካ እንደተመለሰችና በአፍሪካ ቀንድ ያላትን ትኩረት አሁንም እንዳላነሳች አመልካች ነው ይላሉ። እርግጥ በዚህ በጦርነቱ ምክንያት የኢትዮጵያ እና የአሜሪካ አሜሪካ ግንኙነት በጣም ሳክሯል፣ በጣም ወርዶ ነበረ። አሁን ያንን መቀልበትና ይሄ አንሳፎ የመጣውን የውጭ ሁኔታ የጂኦፖለቲካ የዓለም መላ ትኩረት ሳቢ አካባቢ ስለሆነ ከዛ ከጨዋታ ውስጥ አሜሪካ መውጣትም አትፈልግም። በኢትዮጵያም ላይም በአካባቢውም ብዙ ብዙ ኢንቨስት አድርጋለች እና እንደገና መመለሷን ነው የሚያሳየው። ይሄ እንግዲህ ኢትዮጵያን ሕዝብ ዋናው የኢትዮጵያን ሕዝብ ድሃውን ከጠቀመ እሰይ የሚባል ነው። እንግዲህ በዛ በኩል ነው የሚታየው። እንደገና አሜሪካ ተመልሳ መጣለች ማለት ነው በዓለም ፖለቲካ ውስጥ። ቻይና በአፍሪካ ላይ ያላት የኢኮኖሚ ተጽዕኖ እያየለ በመጣበት በዚህ ወቅት አሜሪካ የአፍሪካ ሸሪኮቿ ከእጇ እያመለጧት ነው የሚሉ አስተያየቶች በፖለቲካ ተንታኞች ዘንድ ሲነገሩ ይሰማሉ። የብሩኪንግስ ተቋሟ ቫንዳ ፌልባ ብራውን ግን አሜሪካ በአፍሪካ ላይ ያላት ፍላጎት ቻይናን ለመፎካከር ስትል ብቻ የምታደርገው መሆን የለበትም ባይ ናቸው። ቻይና በመላው አፍሪካ ከፍ እያደረገችው ያለው ተጽዕኖ ዩናይትድ ስቴትስን እንደሚያሳስባት ግልጽ ነው። እንደሚመስለኝ ከሆነ ግን አሜሪካ ቻይናን ለመገዳደር ብቻ ስትል ኢትዮጵያ ውስጥ መገኘት የለባትም ወይም ጠቅላይ ሚኒስትር አብይ አህመድ የሰብአዊ መብት ጉዳዮች ከማያሳስቧት ከቻይና ጋር ቅርብ ግንኙነት በመመስረታቸው ምክንያት ብቻ መሆንም የለበትም። ሙሉ በሙሉ ግንኙነቱን ወደ ነበረበት ለመመለስ ሰዓቱ ገና ይመስለኛል። የሽግግር ፍትህና ለሰብአዊ መብት ጥሰት ተጠያቂነት ይኑር የሚለው በብሊንከን የኢትዮጵያ ጉብኝት ትኩረት የተሰጠበት ጉዳይ ነው። ከፍተኛ የሰብአዊ መብት ጥሰቶች አለመፈጸማቸውን ማረጋገጥና ለሁለት ዓመት የተደረገውን ጦርነት ተከትሎ ሁሉን አካታችና ተአማኒነት ያለው የሽግግር ፍትሕ ሥርዓት እንዲፈጠር ብሊንከን በጉብኝታቸው ወቅት ጠይቀዋል። ያ የሚሆን ከሆነ ከኢትዮጵያ ጋር በኢኮኖሚም ሆነ በሌሎች መስክ ያላቸውን ትብብር ወደፊት ያራምዳል የሚል እምነት እንዳላቸው ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር ከተወያዩ በኋላ አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ ተናግረዋል። በመንግስት የተቋቋመው የኢትዮጵያ የሰብአዊ መብቶች ኮሚሽንን የሚመሩት ዳንኤል በቀለ ስለ ሽግግር ፍትህና ተጠያቂነት ለቪኦኤ ይህን ብለዋል። ትራንዚሽናል ጃስቲስ ኢዝ ዋን ኦፍ ዘ ኪ ሪኮመንዴሽንስ ፍሮም አወር ጆይንት ኢንቨስቲጌሽን ሪፖርት ዛት ማይ ኮሚሽን ዲድ ቱጌዘር ዊዝ ዘ ዩን ሁማን ራይትስ ኦፊስ ኤንድ አይም ግላድ ዛት ትራንዚሽናል ጃስቲስ ኢዝ ዋን ኦፍ ኮሚሽናችን ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ጋር በመሆን ባደረገው ምርመራ የሽግግር ፍትህ መፍጠር የሚለው አንዱ ምክር ሐሳባችን ነው። በፕሪቶሪያ ስምምነትም አንዱ የስምምነቱ አካል በመሆኑ ደስተኛ ነኝ። አዎንታዊ የሆኑ እርምጃዎች ታይተዋል። እንደ ተኩሱ ማቆም፣ ቀስ በቀስ የአገልግሎቶች መመለስ፣ የተሻለ የሰብአዊ እርዳታ ፍሰትና ከዚያ በፊት መድረስ የማይቻልባቸውን የትግራይ ክፍሎች መድረስ መቻል የመሰሉት በጥሩ የሚታዩ ናቸው። ሌላው እየሰራ ተጨቁራንበት ያለነው ፍትህና ተጠያቂነት የሚለውን ጉዳይ ነው። ይህም እውነትን መፈለግና ለተጎጆዎች ካሳ የሚሰጥበትን ይጨምራል። እንዲሁም ከፍተኛ ለሆኑት ወንጀሎች ወደ ፍርድ ሂደት የሚኬድበት፣ በተጨማሪም እንዲህ አይነት የመብት ጥሰት እንዳይፈጸም ህገ መንግስታዊ ማሻሻያዎች የሚደረጉበትን ሁኔታ መመልከት አስፈላጊ ነው። የሽግግር ፍትህ ሂደት በኢትዮጵያ በመጀመሩና ዓለም አቀፍ ማህበረሰቡም ለዚህ ድጋፍ በማድረጉ ደስተኛ ነኝ። ፕሮፌሰር ጌታቸው መታፈሪያ የብሊንከን ሌላው ትኩረት የሰላም ስምምነቱ ተግባራዊነት ላይ መሆኑን ይስማማሉ። ዋናው እንግዲህ ትኩረቱ የብሊንከን ጉዞ በሁለት አመት የፈጀው ጦርነት ጋብ ብሎ የጠመንጃ ድምፅ ከሀገሪቷ ከአካባቢው፣ ከትግራይ የቆመ ቢሆንም እንግዲህ ሂደት ላይ ደግሞ አስተማማኝ የሆነ ሰላም መኖሩ አስፈላጊ ነው። በኢትዮጵያ በኩል ብዙ ነገር የተደረጉ ይመስለኛል። ትግራይ በኩል ግን ብዙ የጎደሉ ይመስላሉ እና ያንን እርግጠኛ ለመሆን ዋና ዋናው እ ጠቅላይ ሚኒስትሩ ተናገረ እንደሚባለው የዚህ ተጠያቂነት ሁኔታ ነው። ሰብአዊ መብቶች ጥሰቶች አሉ። በዓለም ደረጃ ጄኖሳይድ የሚያስመስሉ ጥሰቶች ታይተዋል ይባላል እና ያ ያ ሁሉ ተጠያቂነት ማን ምን አደረገ የሚለው አስፈላጊ ስለሆነ በዛ ላይ ትኩረት ይሰጠው ነው ብሎ እንግዲህ አጥብቆ ተናገር የሚባለው ለጠቅላይ ሚኒስትሩም ለምክትላቸውም ይህንን መልዕክት እንዲያስተላለፈ ይመስላል። የሄደበትም ዋናው ይሄ ነው እና በዛ አካባቢ ሰላም የተረጋገጠ ሰላም መኖሩ አካባቢው ለአፍሪካ ሁሉ አስፈላጊ የሆኑ የታመነበት ስለሆነ በዛ ምክንያት የሚታይ በሰሜን ኢትዮጵያ በተከሰተው ጦርነት ምክንያት በሁለቱ አገሮች መካከል ሻክሮ የነበረው ግንኙነት ሙሉ ለሙሉ ይመለስ እንደሆነ ለማወቅ መጠበቅ እንደሚያስፈልግ በአንዳንድ ተንታኞች ሲገለጽ፣ ብሊንከን በኢትዮጵያ ቆይታቸውም የሰላም ስምምነቱ ሙሉ በሙሉ ተፈጻሚ መሆን ለግንኙነቱ ወደ ቦታው መመለስ ቁልፍ ጉዳይ እንደሆነ አጽንዖት ሰጥተው ተናግረዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሁለት አገራት የአፍሪካ ጉብኝታቸውን በመቀጠል ወደ ኒጀር አቅኝተዋል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የአብይ ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። በደቡብ ክልል ጉራጌ ዞን ያለመከሰስ መብታቸው ያልተነሳ የምክር ቤት አባላትን ጨምሮ ስልሳ ሰዎች መታሰራቸውንና ነዋሪዎችን መታሰራቸውን ነዋሪዎችና አንድ የሕግ ባለሙያ ገለጹ። እስሩ ክልል ከመሆን ጥያቄ ጋር ሊያያዝ ይችላል የሚል ጥርጣሬ እንዳላቸውም ነዋሪዎች ተናግረዋል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲም አምስት አባላቱ እንደታሰሩበት አስታውቋል የክልሉ ፖሊስ ኮሚሽን አርባ ሰው መታሰሩን አረጋግጠው የታሰሩበት ምክንያት ግን ብጥብጥ በማስነሳት ና በህገ ወጥ ድርጊት ስለተጠረጠሩ ነው ብለዋል የሀዋሳው ዘጋቢያችን ዮናታን ዘብዴዎስ በዚህ ዙሪያ ተጨማሪ ዘገባ ልኳል የወልቂጠ ዩኒቨርሲቲ ሰራተኛ የሆኑት ባለቤታቸው አቶ ሰንበት ነስሩ ከታሰሩ አስራ አምስት ቀናት እንዳለፋቸው የአሜሪካ ድምፅ በስልክ ያነጋገራቸው በጉራጌ ዞን የወልቂጠ ከተማ ነዋሪ ወይዘሮ ሹክራ ሙራድ ባለቤታቸው በክልል የመደራጀት ጥያቄ ጋር በተያያዘ እንደታሰሩ ጥርጣሬ አላቸው። ምንም የከፋ ነገር ተፈጥሮ አይደለም የታሰሩት። እና ሰንብት ያው ከዚህ በፊትም ከአቶ ታረቀኝ ጋር ከታሰረ ገና ወር ከሳምንት ምናምን ነው። በመቶ ሺህ ብር ዋስ ነው የወጣው። ለሁለተኛ ጊዜ ሌሊት ዘጠኝ ሰዓት ተኩል ገብተው በር ሰብረው መጥተው ደብድበውት ምናምን ነው የወሰዱት። አፍ ነው የወሰዱት። የመንግስት ኃይል ማለት ነው። እሱ ሚሉት መብታችሁ ለምን ጠየቃችሁ ነው። እኛ ያው የማንነት ጥያቄ ነው የጠየቁት፣ ማንም እንደሚጠይቀው ማለት ነው። ስማቸውን እንዳልጠቅስ የጠየቁ አስተያየት ሰጪ ከወልቃይት ከተማ ከሌሎች የዞኑ አካባቢዎችና ከአዲስ አበባ ብዙ ሰዎች መታሰራቸውን ገልጿል። የታሰሩበት ምክንያት በውል እንደማይታወቅ የተናገሩት አስተያየት ሰጪው ነገር ግን ክልል ከመሆን ጥያቄ ጋር በተያያዘ ሊሆን እንደሚችል አመላክቷል። እጅግ በጣም የሚያሳዝነው ነገር በምን ምክንያት እንደተያያዘ እኛም ራሱ መረጃ የለንም። እነዚህ ሰዎች ፍጹም ሰላማዊ ሰዎች ናቸው። አብዛኞቹ ደግሞ የምክር ቤት አባሎች ናቸው። ሌሎቹ ደግሞ ሰላማዊ ወጣቶች ናቸው። ምክንያቱ እነሱም እኛም አናውቀውም። ፍርድ ቤት ደግሞ ይሄ ነው የሚለው ነገር የከሳቸው ወንጀል ምን ሆነው እነሱ እኛም እንደሱ የታሰሩ ሰዎች የተወሰዱት ከመሸ በኋላ መሆኑን ተናግሯል። ከወልቂጤ ከተማ ታስሯል ያሏቸው ተጠርጣሪዎች የታሰሩት ከቤተሰቦቻቸው ርቀው ቡታጅራ ከተማ በሚገኝ ማረሚያ ቤት መሆኑንም አስተያየት ሰጪዎቹ ተናግሯል። እንደዚህ መገናኘት እንደፈለግ ማውራት፣ የልጆች አባት ነው። ልጆች እንኳን በናፍቆት ይዘን እንኳን ሄደን በስነ ስርዓት ሊገናኙ አይፈቅዱም፣ እና በጣም ከባድ ነው። ቤተሰብ ርቀት ላይ ነው ያለው። በየቀኑ ትራንስፖርት ከፍለን ሄደን ነው የምንጠይቃቸው ማለት ነው። እዚህ ጋር መንግስት የሚቀልባቸው ነገር የለም። ቤተሰብ የሚያስተዳድሩ ውስጥ የሚያስተዳድሩ ሰዎች ናቸው። በጣም ብዙ ችግር ላይ ነው ያለ ነው። እነሱም በጣም እንትን ላይ ነው፣ አፈና ላይ ነው ያሉት እና ምንም መኝታ ምቹ አይደለም፣ ያስቀመጧቸው ቦታ ምቹ አይደለም። በጣም ጭንቅልቅ ላይ ነው ያሉት ማለት ነው። በውልቅጽ ከተማ የሚኖሩ ነዋሪዎች ከዛሬ ነገ እታሰራለሁ የሚል ስጋት ስላደረባቸው መደበኛ እንቅስቃሴያቸው የተገደበ መሆኑና ድባቡም እንደምረብሻቸውም አክለው ገልጿል። እጅግ በጣም ያስጠላል። ዘግናኝ ነው። ማህበረሰቡ ላይ ሞራል በጣም ያናሳ ነው። የመኖር ተስፋው በጣም ጭላንጭል ነው። ወጣቱ ስደት ላይ ነው። ይህብ ነው ብሎ በሞራል የሚሰራ ሰው ራሱ የለም። በቀጫጠረ ነው። ጠበቃው አቶ ተውፊቅ አሁን በእስር ላይ የሚገኙትና በየቀኑ እየታሰሩ የሚለቀቁትን ጨምሮ ከ45 እስከ 60 የሚደርሱ ሰዎች መታሰራቸውን ገልጸዋል። ከእነዚህ ውስጥ ሰባት ሰዎች ደግሞ ከአዲስ አበባ መታሰራቸውን ተናግሯል። ሰዎች ያለመከሰስ መብታቸው ያልተነሳ መሆኑ ባላረጋገጠበት ሁኔታ አስሮ የሚያቆይበት ምክንያት የለም በሚል እንዲለቀቁ ትዛዝ ሰጥቶ ነበረ። ነገር ግን በማግስቱ መንገድ ላይ ይዘው ያው ወደ ጉራጌዞን ወስደዋቸው ነበረ። ሌሎቹም ደግሞ ቅድም የጠቀስኩልህ ስድስት ከአቶ መኑ ረሺድ ውጭ የነበሩ ተጠርጣሪዎች በሙሉ በበበነጋታው ቀጥታ በኮምቦይ አሳጅቦ ወደ ጉራጌዞን ቡታጀራ ከተማ ፖሊስ ጣቢያ ያስረክቧቸዋል ማለት ነው እና በዚህ ሂደት እዚህ የነበረው ሁኔታ ያው አጠቃላይ እኛም እነሱንም ማግኘት አልቻልንም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም መንገሻ ሰባት የፓርቲ አባላቶች መታሰራቸውን የታሰሩበትን ምክንያት እንዳልታወቀ ለአሜሪካ ድምፅ አስታውቀዋል። እንግዲህ በመጀመሪያ ጥያቄያችንም እሱ ነው። ማንኛውም ዜጋ ፖሊስ ጠርጥሮ ሊይዝ ይችላል። ነገር ግን ከያዘ በኋላ ደግሞ በህገ መንግስቱ መሰረት ለምን እንደያዛቸው ማወቅ አለባቸው። በአርባ ስምንት ሰዓት ፍርድ ቤትም መቅረብ አለባቸው እና አባሎቻችን አላወቁም፣ በምን እንደተያዙ ማያውቁ ፍርድ ቤቱም አልቀረቡም በጊዜው። አሁን ግን ባለፈው ዓርብ ዕለት ፍርድ ቤት ቀርበው ፖሊስ የአስራ አራት ቀን የጊዜ ቀጠሮ ጠይቆባቸዋል። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ በበኩላቸው የጠረጠሯቸውን አርባ ሰዎችን ማስራቸውን አረጋግጧል። ሌሎች ተጨማሪዎች የሚያዙ ሰዎች አሉ። እነዛ የሚያዙ ነው የሚሆኑት። ከአቋየትም አንጻር ቢሆን እነዚህ ሰዎች በአግባቡ በህጋዊ መልክ የኢትዮጵያ ህግ በሚፈቅደው መልክ በፍርድ ቤት ጊዜ ቅጥሮ ተጠይቆ በአግባብ ሌላ መፍት አለን የሚሉ አካላት ሁሉ ተከራክረው መፍታቸው ተጠብቆ በአግባብ መመራ ይጠራ ያለበት ሁኔታ ነው ያለው። የደቡብ ክልል ብሄረሰቦች ምክር ቤትና የዞኑ ምክር ቤት አባላት ጭምር ያለመከሰስ መፍታቸው ሳይነሳ እንደታሰሩ ጥበቃው ያስረዳሉም ትላንት በነበረው ት ክርክር አቶ መኑር ረሺድ እና በጉራጌ ዞን ምክር ቤት ያለመከሰስ መብት ያላቸው ወይዘሮ ጠጄ ደነቀ የሚባሉ ሁለቱ የቡታጀራ ከተማ ፍርድ ቤት እነሱ እንዲለቀቁ ትዛዝ ሰጥቶ ሌሎቹ ግን የካቲት ሰላሳ በሚታሰብ አስራ አራት ቀን ጊዜ ቀጠሮ ፈቅዶባቸዋል ማለት ነው። ኮሚሽነር አለማየሁ ህጋዊ መብት ያላቸውን አጣርተን ለቀናቸዋል ብሏል። እጅ ከፍንጅ ወንጀል መፈጸሙ እስካልተረጋገጠ ድረስ ፖሊስ ሊይዝ እንደማይችል የሚደለግ ህግ ስላለ የክልል ምክር ቤት አባል ከመሆኗ ጋር ተያይዞ የተፈታችበት ሁኔታ ነው ያለው። የኢዜማ አባላት በወንጀል በመጠርጠራቸው እንጂ የፓርቲው አባል በመሆናቸው እንዳልታሰሩም ኮሚሽነሩ ይናገራሉ። በፖለቲካ አቋም የሚታሰር አካል የለም። ምክንያቱም በጉራጌ ላይ የተፈጸመው አመት ከፖለቲካ አቋም ጋር የተያዘ አይደለም። ሞትና የንብረት ውድመት ያስከትለው ሁከት በጉራጌ ዞን በተለይም በወልቅጠ ከተማ የተፈጠረው ከክልል አደረጃጀት ጥያቄና ሰሞኑን በከተማው የመጠጥ ውሃ አቅርቦት በመጠየቅ ሰላማዊ ሰልፍ የወጡ ነዋሪዎች ከፖሊስ ጋር በመጋጨታቸው እንደነበር የወልቅጠ ከተማ ነዋሪዎችና የክልሉን ባለሥልጣናት ጠቅሰን መዘገባችን ይታወሳል። አካባቢውን ወደ ዘላቂ ሰላም መመለስ የሚያስችል ያሉትን ውይይት ከአገር ሽማግሌዎችና ከሌሎች አካላት ጋር የተደረገ መሆኑን የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ጠቁመዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም። ወደ ተከታዩ ዘገባ ስናልፍ ደግሞ በቦረና ብሔራዊ ፓርክ የሚገኙ እንስሳትን እንመለከታለን። በቦረና በተከሰተው ድርቅ በቦረና ብሔራዊ ፓርክ ውስጥ የሚኖሩ እንስሳት በመሞት ላይ መሆናቸውን የፓርኩ አስተዳዳሪዎች ተናገሩ። የቦረና ፓርክ አስጎብኚ የሆኑት ሮባ ዴንጌ በኢትዮጵያና በኬንያ የምትገኘው የሜዳ አህያ ዝርያን ጨምሮ በርካታ እንስሳት በድርቁ መሞታቸውን ለአሜሪካ ድምፅ ገልጸዋል። የኦሮሚያ ደንና የዱር እንስሳት ጥበቃና ልማት እንስሳቱ በድርቅ እንዳይጎዱ የበኩሉን ጥረት እያደረኩ ነው ቢልም አሁንም የድጋፍ ጉድለት እንዳለበት አስረድቷል። ገልሞ ዳዊት ተጨማሪ ዘገባ አለው። የደቡብ ኢትዮጵያው ቦረና ድርቅ በቦረና ፓርክ ውስጥ የሚኖሩ እንስሳትን ሕይወት አደጋ ላይ ጥለዋል። ከ10 ዓመት በፊት በአምስት አካፋዮች ተለይቶ የተመሰረተው ይህ ፓርክ የሜዳ አህያን ጨምሮ ቁጥራቸው የበዛ የተለያዩ ብርቅዬ እንስሳት ይገኙበታል። የፓርኩ የእንስሳት ጥበቃ ባለሙያ ጉዳና ሰፈሮ ድርቁ በእንስሳቱ ላይ ያስከተለውን ችግር ያብራራሉ። በዚህ ድርቅ ክፉኛ እየተጎዱ ያሉት የሜዳ አህያ፣ ከርከሮና አጋዘን ናቸው። ምክንያቱም የሚገጡት ሳር የላቸውም የመጠጥ ውሃም የላቸውም በፓርኩ በድሬ ወረዳና በኬንያ ድንበር አካባቢ የሚኖሩት እንስሳት በጣም ከባድ ጉዳት ነው እየደረሰባቸው ያለው የሜዳ አህያዋ በጣም የተጎዳችው ግጦሽ እና ሳር በማጣቷ ነው እናም በዚህ አይነት ሁኔታ ነው ለጉዳት እየተዳረጉ ያሉት ወጣት ሮባ ዴንግ የቦርና ብሔራዊ ፓርክ አስጎብኚ ነው ከታህሳስ ወር ወዲህ የሚሞቱት የእንስሳት ቁጥር እየጨመረ መሆኑን ይናገራል አሬኒ በድርቁ ምክንያት የሞቱ አርባ ሶስት የሜዳ አህያዎችን መዝግበናል። ነገር ግን እኛ ያልደረስንባቸው በጣም ብዙ ቦታዎች ስላሉ የሞቱት የሜዳ አህያዎች ብዛት ከዚህ በላይ ሊሆን ይችላል። አሁንም ዝናቡ በጊዜ ካልጣለ ይላል ሮባ፣ በተለይ በኢትዮጵያና በኬንያ ብቻ ዝርያዋ እንደሚገኝ የሚነገረውና ግሬብ ዘብራ በመባል የምትታወቀው የሜዳ አህያ ቁጥር ሊያሽቆለቆል ይችላል ሲል ስጋቱን ይገልጻል። ግሬብ ዘብራ ከሚባለው ዝርያ ብቻ የሞቱ ሶስት የሜዳ አህዮችን መዝግበናል። እኛ በከፍተኛ ትኩረት ሳርና ውሃ እያቀረብን ያለ ነው ለዚህ የሜዳ አህያ ዝርያ ነው። ምክንያቱም ዘራቸው ሊጠፋ ከደረሱ ብርቅዬ እንስሳት ውስጥ ነው የሚመደቡት። ይህ ዝርያ በኢትዮጵያና በኬንያ ብቻ የሚገኝ እንደመሆኑ ትኩረት ሰጥተን ነው እየሰራን ያለነው። እንግዲህ የእድል ነገር ሆነው ከግሬብ ዜብራ የሜዳ አህያ በቁጥር ጥቂት ነው የሞቱት። ነገር ግን የዝናብ እጥረቱ እንዲህ የሚቀጥል ከሆነ በጣም አስቸጋሪ ነው የሚሆነው። የፓርኩ ሰራተኞች አሁን የእንስሳቱን ሕይወት ለመታደግ ከፍተኛ ጥረት ላይ ቢሆኑም የድጋፍ አቅርቦቱ መጓደል አሳሳቢ ሆኑባቸዋል። ባይኒ ቢኔስት ፓርክ ቦረና፣ በአምስቱ የቦረና ብሔራዊ ፓርክ ብሎኮች ውስጥ የሚገኙ እንስሳት በጣም ብዙ ናቸው። ነገር ግን እኛ በትኩረት እየሰራን ያለነው ይህን የግሬቭ ዘብራ ዝርያ የሆነውን የሜዳ አህያ ለመታደግ ነው። አሁን ባለን አቅም በሁሉም የፓርኩ ብሎኮች ውስጥ ያሉትን እንስሳት ማዳረስ አንችልም። እንስሳቱን የመመገብ አቅማችን ሁለት በመቶ ቢሆን ነው። ደገርሲ ኩንንጋ ሚቲ የደንዳም ሞቱማ ገር እየተሰጠ ያለው ድጋፍ በቂ አይደለም። መንግስትና የሚመለከታቸው አካላት ይህን ሀብት መንከባከብ አለባቸው፤ ምክንያቱም ይህ ሀብት አንድ ከጠፋ ተመልሶ የሚተካ አይደለም። ለምሳሌ አሁን ያየሃት ግሬቭ ዜብራ የምትባለዋ የሜዳ አህያ ዝርያ የወለደቻቸው ውርንጭላዎች በጣም ከስተዋል። እናም ድርቁ ከቀጠለ ስለሚጎዱ አሁንም ተጨማሪ ድጋፍ ያስፈልጋል። አቶ አራርሳ ረጋሳ የኦሮሚያ ደንና የዱር እንስሳት ጥበቃና ልማት ድርጅት ስራ አስፈጻሚ፣ በደቡብ ኦሮሚያ የተከሰተው ድርቅ በእንስሳት ላይ ጉዳት ማድረሱን አረጋግጠዋል። አሁን በቦረና ፓርክ ለሚገኙ እንስሳት እየተሰጠ ያለው ድጋፍ በቂ ያለመሆኑን የገለጹት ኃላፊው፣ በኢትዮጵያና በኬንያ ብቻ ለምትገኘው የሜዳ አህያ ዝርያ ልዩ ጥንቃቄ እያደረግነን ብለዋል። እኛ ትኩረት ሰጥተን ድጋፍ እያደረግን ያለነው ይህች የሜዳ አህያ በምትገኝበት አካባቢ ነው። ምክንያቱም ሁሉንም ቦታ ልናዳርስ አንችልም። ለዚህ ነው የሜዳ አህያዋ መኖሪያ አካባቢ ላይ ያተኮር ነው። አቶ አራርሳ አሁን በአካባቢው የተከሰተው ድርቅ የግሬብ ዘይብራን ቁጥር ሊያምንምን ይችላል እንጂ ዝርያዋን ከምድር ያጠፋል የሚለው ስጋት ጋር የሚደርስ አይደለም ብለዋል። ቃማ ስረት በተቻለን መጠን እኛ ድጋፍ ሊሰጡ ለሚችሉ አካላት ጥያቄ አቅርበናል። ነገር ግን ድጋፍ የሰጠ አካል በጣም ውስን ነው። ስለዚህ ያን ያህል ድጋፍ አግኝተናል ማለት አንችልም። ነገር ግን አንድ መንግስታዊ ያልሆነ ድርጅት በፓርኩ ውስጥ ያለውን ሁኔታ አይቶ ለሌላ ስራ ያሰበውን ሀብት ወደዚህ በማዞር ሳርና የውሃ ታንከር በማቅረብ ድጋፍ አድርጎልናል። ለወደፊት ይህን ድርቅ ለመቋቋም በመንግስት የተጀመሩ ስራዎችም አሉ። ያው ለዚህ ፓርክ ይጠቅማል ብለን እናምናለን። በተለይም የውሃ አቅርቦት በአካባቢው እንዲሻሻል እየተሰራ ነው። ይህ ፓርክ አዲስ የተቋቋመ ስለሆነ ትልቅ ስራ ይጠብቀናል። የቦረና ብሔራዊ ፓርክ ከግሬቭ ዘብራ የሜዳያ በተጨማሪ በፓርኩ ብቻ የሚገኙ ሶስት አይነት ወፎችም በውስጡ የያዘ መሆኑን የፓርኩ ባልደረቦች ለቪኦኤ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከቦረና ብሔራዊ ፓርክ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ላይ የነበሩትን የትንታኔ መጽሔት ዘገባዎቻችንን አጠናቀናል። የሁለተኛው አጋማሽ የመጀመሪያ ፕሮግራማችን ደግሞ በዩናይትድ ስቴትስ የተካሄደ አንድ ሽልማት ያስቃኘናል። ከራሳቸው አልፈው ለማህበረሰብ የሚበጅ ስራ የሰሩ ሴቶችን እውቅና ለመስጠት ያለመው ድንቅነሽ የሽልማት ስነስርዓት በሳምንቱ መገባደጃ ተከናውኗል። ይህ በአበርክቶታቸው ልክ እውቅና ያላገኙ ሴቶችን በማጉላት ለተተኪ ትውልድ መነቃቃት ለመፍጠር አላማ እንዳለው የተነገረለት ሽልማትና የእውቅና ምሽት በዩናይትድ ስቴትስ በሚገኘው የቨርጂኒያ ግዛት ነው የተከናወነው። በስነስርዓቱ ላይ የተገኘው ሀብታሙ ስዩም ሂደቱ ምን ይመስል እንደነበር በጨረፍታ ያስቃኘናል። የንቃትና የማብቃት ምሽት ይህ ከተለያዩ የዩናይትድ ስቴትስ ግዛት የመጡ ትውልደ ኢትዮጵያውያን የታደሙበት ልዩ ዝግጅት የተሰጠው መጠሪያ ነው። በሥራዎቻቸውና ስኬቶቻቸው ለሌሎች ተምሳሌት ለሚሆኑ ሴቶች የሚገባቸውን ክብርና ዕውቅና ለመስጠት ያለመው የድንቅነሽ ሽልማት መርሃ ግብር የመጀመሪያው የገጽ ለገጽ ክንውን ነው። ሉሊት ያሲን ከመርሃ ግብሩ አዘጋጆች መካከል አንዷ ናት። በመሰረቱ ይህንን ዝግጅት ስናዘጋጅ እኛ በደንብ ሚዲያው ላይ የሚታወቁ ብዙ ሰው የሸለማቸውን ምናምን ሰዎች ሳይሆን ሞር ላይክ ብዙ ስራ የሚሰሩ ግን ደግሞ ያልታዩ መደነቅን ያላገኙ ሰዎችን ማድነቅ፣ በዋነኝነት ደግሞ ለሴቶች ነው ፕሮግራሙ ሬሊ የቆመውና፣ እነሱን ለነገ የበለጠ እንዲሰሩ እንዲያበረታታ ነው። ሌላው ተከታይ ትውልድ ደግሞ እኛ ዛሬ ጀምረነዋል፣ ነገ ታናናሾቻችን መጥተው ከኛ በተሻለም ሁኔታ ሰፋም ባለ ሁኔታ ይሄ ነገር እንዲቀጥል እንደ ኢትዮጵያዊ የሚያስፈልገን ነገር ነው። መደጋገፉም መተዋወቁም ያስፈልጋል ብለን ስላሰብን ነው ይህንን ዝግጅት ማዘጋጀት የወደድ ነው። ድንቅነሽ ሽልማት መርሃ ግብር የዛሬ ሶስት ዓመት ጀምሮ በተለያዩ ዘርፎች የስኬት አሻራቸውን ያኖሩ ሴቶችን ሲሸልምና እውቅና ሲሰጥ ቆይተዋል። የኮቪድ ወረርሽኝ የፈጠረውን መራራቅ ተከትሎ በርቀት መላዎች ብቻ ሲደረግ የቆየው ስነ ስርዓት ሰዎች በአካል በተገኙበት አዳራሽ በዚህ መንገድ ሲከናወን ይህ የመጀመሪያው ነው። ተቋሙ ተሸላሚዎችን የሚመዝንበት የራሱ መስፈርትና ሂደት እንዳለው ሰምተናል። ሌላኛዋ የሽልማት መርሃ ግብሩ አዘጋጅ ጀሚላ መብርሃቱ እንዲት ታብራራልናለች። የምናደርገው ለፐብሊክ ለህዝቡ ፎርሙን እንለቃለን። በየዌብሳይታችን ላይ በየሶሻል ሚዲያዎቻችን ሰባት ወር አካባቢ ሲቀረው ጀምሮ እንለቃለን። ከነመስፈርቱ እዛ ጋር አውጥተን ለእያንዳንዱ ካቴጎሪ እና ኖሚኔሽን እንሰበስባለን። በየአካባቢያችን ካሉ ሰዎችም እንሰበስባለን። ከዛ ውስጥ ተጣርተው ያንን ኳሊፋይ የሚያደርጉ በተለይ ደግሞ እኛ አንደኛው የተነሳንበት አላማ በተደጋጋሚ ሽልማት ያገኙ የምናውቃቸውን ሰዎች ሳይሆን ሞር ወጣ ያሉ ከመሀል ሀገር ወጣ ያሉ ብዙ ሽፋን ያላገኙትን ታርጌት እንደማድረጋችን እነሱን አይነት የሚያሟላልን ስናገኝ በዛ መስፈርት መሰረት ለሽልማቱ እናመጣቸዋለን ማለት ነው። ጀሚላ ይህን መሰሉ የክብርና እውቅና ምሽት ከተሸላሚዎች የተሻገረ ማህበረሰባዊ እርባና እንዳለውም ታስረዳለች። የሰራችሁት ድንቅ ነው ወደነዋል፣ አርአያንን መሆን ይችላል ስንላቸው ለእነሱ ነው የሞራል ሰፖርት፣ ነው ለሌሎቻችን ደግሞ ኢንስፓይሬሽን ነው፣ በያለንበት አካባቢ ፖዚቲቭ ለውጥ ማምጣት እንደምንችል ሰው ከዚህ በፊት የሸለምናቸው ለምሳሌ አንድ ሴት ከጋምቤላ በጣም ሪሞት ወደሆነ ኤሪያ አካባቢ በጣም የሚገርም ድንቅ ስራ እየሰራች ያለች፣ ህጻናትን እንደዚህ ጥቃት የደረሰባቸው ህጻናትን ሰብስባ የምታሳድግን ሴት ነውና ለዚች እሷን ለምሳሌ ብናነሳት ለእሷ ስራሽን አይተነዋል፣ አድንቀነዋል፣ በርቺ ነው። ለሌሎቻችን ደግሞ በያለንበት ሁኔታ ሁኔታዎች ሳያገዱን ሳያግዱን ከንዲሽኖች ሳይወስኑን ፖዚቲቭ ለውጥ ማምጣት እንችላለን ማለት ነው። በዚህ ዓመት በአምስት ዘርፎች አምስት ኢትዮጵያውያንና ትውልድ ኢትዮጵያውያን ለሽልማት በቅተዋል። በማህበራዊ አገልግሎት ዘርፍ በአረብ ሀገራት የሚኖሩ ኢትዮጵያን ላይ ትኩረቱን አድርጎ የሚንቀሳቀሰው እኛ ለእኛ በስደት ድርጅት መስራች በአንቺ መር ተሸላሚ ሆናለች። በዓመታት ውስጥ በዘለቀው ህግ ተኩር የቀለም ትምህርት ስኬቶቿ የተመሰገነችው ሰአዳ ሁሴን አደን በትምህርት ልቅና ዘርፍ ከዘንድረው ተሸላሚዎች መካከል አንዷ ሆናለች። በንግድ መስክ ስኬት በቨርጂኒያ አሌክሳንድሪያ የሚገኘው የአቢሲኒያ ገበያ ባለቤት ሊሊ ዳምጠው ተሸላሚ ስትሆን በአመራር ብቃት ዘርፍ ኤዱኬሽን ፎር ኤክሰለንስ የተባለውን ድርጅት ጨምሮ የተለያዩ ፖሊሲ ተኮር ለውጥ ለማምጣት የሚጥሩ ተቋማት መሪና አማካሪ ሆነ የሰራችው ሳራ ግርማይ እውቅና ተሰጥቷቸዋል። ሴቶችን በሚመለከቱ ሀገራዊና አህጉራዊ እንቅስቃሴዎች ለአመታት ያቅማቸውን ያበረከቱት በድሪያ መሐመድ ደግሞ የዕድሜ ዘመን ተሸላሚ ሆነዋል። እንዲህ ያለው የሽልማትና የዕውቅና ምሽት ለተተኪው ትውልድ የሚኖረውን ፋይዳ በተመለከተ ሐሳቧን ያጋራችን ደግሞ በዕለቱ የበጎ ፈቃድ አገልግሎት ስትሰጥ ያገኝናት የአሜሪካን ዩኒቨርሲቲ የፊልምና ሚዲያ ተቋም ዘርፍ የሁለተኛ ዲግሪ ተማሪ ረዴይት ነገድ ናት። በእርግጥ በተለይ እዚህ ሀገር ስትኖር በጥቁርነት በሴትነት ምናምን አንተ የሚመስል ሰው አይተ ላት እኔም ከዛ ቦታ መድረስ እችላለሁ የሚለው ውስጥ ላይ አድር ይችላልና እንደዚህ አይነት ለዛውም እንደዚህ በዲሲ አካባቢ ልክ በምትሮርበት አካባቢ እንደዚህ ሰው ትልቅ ነገር ሰርቶ ትልቅ ቦታ ደርሶ ሲሸለም ስታይ፣ በተለይ ለወጣቱ እኔም ኮዛ መድረስ እችላለሁ እኔማ አቅተኝም የሚለው ነገር ወይም በፈረንጆቹ ሪፕሬዘንቴሽን የምንለው እሱ ትልቅ ተዋጽ አለው ያምናለሁ። ድንቅ ነሽ የሽልማት መርሃ ግብር ከሞላ ጎደል በራስ ተነሳሽነት በሚንቀሳቀሱ ሴቶች የግልና የጋራ ልፋት ዛሬ ላይ የደረሰ ተቋም ነው። ተቋሙ በአቅም ተጠናክሮ በቂ እይታ ያላገኙ ባለውለታዎችን ወደፊት ማምጣቱን ይቀጥል ዘንድ ማህበረሰባዊ ድጋፍን እንደሚሻ ያስታወሰችን ከመርሃ ግብሩ አዘጋጆች መካከል አንዷ የሆነችው ሉሊት ያሲናት የማህበረሰብ ድጋፍ በደንብ ያስፈልጋል። ላለፉት አራት ዓመታት ቨርቹዋል ነበር ዝግጅቱ። ዘንድሮ ነው በአካል ተገናኝተን እስቲ እንየው ብለን የተነሳ ነው እና እስካሁን ድረስ ያለው ነገር ደስ ይላል። ግን ደግሞ የበለጠ እንድንሰራ፣ የበለጠ እንድንበረታታ፣ ማህበረሰቡ ከዚህ በተሻለ እንዲደግፈን፣ ከዚህ በተሻለ እንዲያግዘን የሴቶች ስኬትና ፈተና በይበልጥ በሚወሳበት የአውሮፓውያኑ ማርች ወር መጀመሪያ ሳምንት በተደረገው በድንቅ ነሽ የሽልማት ስነ ስርዓት ላይ ስኬታማ ሴቶች ልምዳቸውን ያጋሩበት አፍታ ተስተናግደዋል። የአደባባይ ተናጋሪዎች ለታዳሚዎች አነቃቂ ሀሳቦችን አሰምተዋል። ገጣሚዎች በሥነ ጽሑፋዊ ሥራዎች የብርታትና የንቃት መልእክቶችን አስተጋብተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። thank mm -hmm. you የአሜሪካ ድምጽ ራዲዮ ዝግጅታችን አሁንም እንደቀጠለ ነው። ተከታዩ ደግሞ ሳምንታዊ የተፈጥሮ ሳይንስና አካባቢ ጥበቃ ዝግጅታችን ነው። ለዛሬ የህገወጥ የአሳ ማጥመድን ስራ ይመለከታል። ህገወጥና ቁጥጥር የማይደረግባቸው አሳ አስጋሪዎች በቢሊዮን ዶላር የሚቆጠር ገንዘብ ያንቀሳቀሳሉ፣ ስራውም ከተደራጀ ወንጀል ጋር የቅርብ ግንኙነት አለው በማለት በእንግሊዝ የሚገኝ አንድ ተቋም ያወጣው ሪፖርት አሳስቧል። ሪፖርቱ እንዳስጠነቀቀው የውቅያኖስ ሙቀት እየጨመረ ባለበት በዚህ ወቅት ህገወጥ አሳስጋሪዎች ትልቅ የደህንነት ችግር ጋርጠዋል። ሄንሪ ሪጅዌል ከለንደን የላከውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል። የጸጥታና የደህንነት ተቋም የሆነው የእንግሊዝ ዘውዳዊ አገልግሎት ተቋም ባወጣው ሪፖርት እንዳለው ህገ ወጥና ቁጥጥር የማይደረግባቸው አሳስጋሪዎች በአመት 364 ቢሊዮን ዶላር ያንቀሳቅሳሉ። ይህም 33 በመቶ የሚሆነውን የዓለም ዓሣ ምርት ይሸፍናል። የአየር ንብረት ለውጥ ውቅያኖሱን ባሞቀው መጠን ዓሣዎቹ ቀዝቃዛ ወደ ሆነውና ጥልቀት ወዳለው የውሃ አካል ይሻሻሉ። ህገወጥ አስጋሪዎቹም ዓሣዎቹን ተከትለው እንደሚሄዱ ይጠበቃል። ሎረን ያንግ ከእንግሊዝ ዘውዳዊ አገልግሎት ተቋም የሚያክሉት አለ። አሳዎቹ ከባህሩ ዳርቻ እየራቁ በሄዱ መጠን ሰዎች እየተከተሉ ነው። አሁን ያለውን የውሃ ድንበር ተሻግረው ሊርቁ እንደሚችሉ ትንበያና ስጋት አለ። ህገወጥ አስጋሪዎቹም አሳዎቹን ይከተሏቸዋል። ይህም በተራው በባህር ዳርቻ ያሉና ኑሯቸው ከአሳ ጋር ቁርኝት ያለው ማህበረሰቦች ላይ ተጽዕኖ ያስከትላል። ሎረን ያንግ ይቀጥላሉ። መተዳደሪያቸው ችግር ውስጥ በሚወድቅበት ጊዜ ወደ ህገ ወጥ አስጋሪነት ሊሸጋገሩና ወደ ወንጀል ድርጊቶች ሊገቡ ይችላሉ። ከአደንዛዥ እጽ፣ ህገ ወጥ የሰዎች ሽግግርና ሰዎችን በስራ ላይ መበደል ከመሰሉ ሌሎች ወንጀሎችም ጋር ግንኙነት ይኖረዋል። በርካታ ሀገራት የባህር ድንበራቸውን ለመጠበቅ አቅም የላቸውም። በአፍሪካና ደቡብ አሜሪካ በባህር ዳርቻ የሚኖሩ ማኅበረሰቦች እንደሚሉት እንደ ቻይና ካሉ አገራት የሚመጡና በከፍተኛ ደረጃ አሳን የሚሰበስቡ መርከቦች ክምችቱን በመሸርሸር ላይ ናቸው። በካሜሩን የሚኖረው አሳ አስጋሪው አልፍሬድ ስለ ደረሰባቸው ችግር ይናገራል። ቻይናውያን አስጋሪዎች ከመምጣታቸው በፊት አንድ አሳ አጥማጅ በቀን ጥሩ የሚባል የአሳ መጠን ይሰበስብ ነበር። አሁን ግን ለእኛ አሳ አጥማጆች ጥሩ ጊዜ አይደለም፣ ሁኔታዎች ከብደዋል። ቻይና መርከቦቿ ሕገ ወጥ ሥራ ላይ መሰማራታቸውን ትክዳለች። የአሜሪካው የባህር ድንበር ጠባቂ ዘብ እንደሚለው በእንደ አውሮፓን አቆጣጠር 2021 ሕገ ወጥ አስጋሪዎች የባህር ላይ ዘራፊዎችን በመተካት ከፍተኛ የደህንነት ስጋት ጋርጠዋል። በእንግሊዝ የወጣው ሪፖርት እየሞቀ ያለው የደቡብ ቻይና ባህር የሽኩቻ መድረክ መሆኑን ጠቁሟል። አሳ የሚሰገሩባቸው የባህር አካላትና የውሃ ድንበሮች የውዝግብ እንዲሁም የትጥቅ ግጭት መንስኤ ሆነዋል ብሏል ሪፖርቱ። ሎረን ያንግ ይህን ያስረዳሉ። ብዙዎች ቻይና የውሃ ድንበሬ ብላ የሰየመችውን ከማክበር ጋር ያገናኙታል። ቻይናውያኑ ድንበሩን በታጣቂ ሚሊሻ ያስጠበቃሉ። ይህ ከብዙ ነገሮች ጋር ይያያዛል። ቀድሞንም ያለውን ውጥረት የአየር ንብረት ለውጡ እንደሚያባብሰው ይጠበቃል። ትንበያዎች እንደሚያሳዩት የአየር ንብረት ለውጥ ችግር አባባሽ መሆኑን ነው። የውቅያኖስ ሀብቶችን በዘላቂነት ለመጠቀምና የተጠበቁ የውሃ አካላትን ለመመስረት ያለመ ዓለም አቀፍ ስምምነት ከሁለት ሳምንት በፊት በተባበሩት መንግስታት ድርጅት ተፈርሟል። ሎረን ያንግ ስምምነቱን ተግባራዊ የማድረግ አስፈላጊነትን ያስረዳሉ። በአየር ንብረት ለውጥ ሳቢያ በውቅያኖሶች ላይ የሚመጣውን ችግር ለመከላከል የምናደርገው ጥረት መልካም ቢሆንም፣ ስምምነቶች ተግባራዊ መሆናቸውን ለመቆጣጠር ያለንን አቅም ማጉልበት አለብን። መንግስታትና ዓለም አቀፍ አካላት ህገወጥ አሳ አስጋሪዎችን እንዲከላከሉና የውሃ ድንበራቸውን እንዲቆጣጠሩ እንዲሁም ሕገ ወጥ አሳስጋሪዎች ለአጠቃላይ ወንጀል መበራከት ያላቸውን አስተዋጽኦ በማጤን ቁጥጥር እንዲያደርጉ በእንግሊዝ የወጣው ሪፖርት ጥሪ አድርጓል ወደዚህ ወደ አሜሪካ መለስ ስንል ደግሞ የስራ ቀን አራት ቀናት ብቻ እንዲሆኑ ሀሳብ መቅረቡ እያነጋገረ ነው። ሰራተኞች በሳምንት ውስጥ ከአምስት ቀን ይልቅ አራት ቀን ወይም ሰላሳ ሁለት ሰዓት ብቻ እንዲሰሩና ሶስቱን ቀን እንዲያርፉ ቢደረግ ለአጠቃላይ ደህንነታቸው ጥሩ መሆኑን በቅርብ ጊዜ የተካሄዱ ጥናቶች ያመለክታሉ። ይህ ታዲያ ለንግድ ድርጅቶች ሰራተኞቻቸው በሳምንት አራት ቀን ብቻ እንዲሰሩ ቢፈቅዱ በአምስቱ ቀን ከሚያገኙት የስራ ውጤት ጋር ሲነጻጸር ያዋጣቸዋል። የአሜሪካ ድምፅ ሁሴን ካባል ደራሴ ያቀረበችውን ቆንጂታዬ ታቀርበዋለች። በቀን ስምንት ሰዓት በሳምንት አራት ቀን ብቻ እየሰሩ አሁን አምስት ቀን ሰርተው የሚያገኙትን ደመወዝ ቢከፈሉ ለምን እጠላለሁ? አድርጎልኝ ነው ይላሉ የጥርስ ሐኪሚቱ አይሪያ ዶንዶ ሌላ ስራ ካለሽ ትሰሪያለሽ። አለዚያ ደግሞ ቤትሽ ከቤተሰብሽ ጋር እየተዝናናሽ ታሳልፊዋለሽ። ደቡብ ዴኮታ ክፍለ ግዛት ውስጥ የግንባታ ኩባንያ ባለቤት የሆኑት ጄምስ ሮጀርስ ግን የሳምንት የስራ ቀናት ወደ አራት ቀን የመቀነሱ ሀሳብ ከሳቸው የስራ ጸባይ ጋር እንደማይስማማ ነው የሚናገሩት። ለእኛ የተቀበልነውን ስራ ባልንበት ሰዓት ለማጠናቀቅ በየሳምንቱ ረዘም ያለ ጊዜ ወስደን መስራት አለብን፣ አለዚያ አይሆንም። ፎር ዴይ ዊክ ግሎባል የሚባል ለትርፍ ያልተቋቋመ አንድ ድርጅት ከሌሎች አጋሮቹ ከሆኑ ድርጅቶች ጋር ሆኖ ባለፈው እንደ አውሮፓውያን አቆጣጠር 2022 ዓ ለስድስት ወራት ያህል በሳምንት አራት የስራ ቀን የሚሰራበት የሙከራ መርሃ ግብር ዩናይትድ ስቴትስ እና እንግሊዝ ውስጥ አካሂዶ ነበር። የድርጅቱ ተባባሪ መስራች የሆኑት ሻርለት ሎካርት እንዳሉት የስራ ሰዓቱ ሲቀነስ ሰራተኞቹ በሳምንት አምስት ቀን ሲሰሩ በነበራቸው መጠን የድካም ስሜት እንደማይሰማቸው በቂ እንቅልፍ ጊዜም እንደሚያገኙ የተሻለ ውጤትም እንዳዩበት ይናገራሉ። ከስራ የሚቀሩ ሰራተኞችም ቁጥር በ ስልሳ ስድስት ከመቶ ቀንሰዋል ነው የሚሉት እሳቸው። ያየነው ትልቁ ነገር ለሰራተኛው ደህንነት የተሻለ መሆኑ ነው። ከዚያ ሌላ የድርጅቶቹ ምርታማነት በፊት በነበረበት ደረጃ ቀጥሎ ወይም ደግሞ ከበፊቱ የተሻለ ሆኖ አግኝተነዋል። የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራት አባሉ ማርክ ተካኖ በሀገር አቀፍ ደረጃ ሰራተኞች ደሞዛቸው ሳይቀነስ በሳምንት 32 ሰዓት ብቻ መስራት እንዲችሉ የሚጠይቅ ረቂቅ ሕግ በቅርቡ እንደገና አቅርበዋል። እስካሁን ግን ሕግ ሆኖ እንዲጸድቅ ከሪፐብሊካን አባላት በኩል ድጋፍ አላገኙም። እንዴት ስራ ላይ እንደሚውልም በዝርዝር መነጋገር የሚያስፈልገው ጉዳይ መሆኑን ያምናሉ። ከቧንቧ ሰራተኞች፣ ከአናጺዎች፣ ከፋብሪካ ሰራተኞች የስራ ጸባይ ጋር ሲታይ የክፍያው ጉዳይ እንዴት ነው የሚመቻቸው? ያ ይለያያል። እንዴት ነው የሚደረገው ለሚለው አሁን መልሱ የለኝም። ቢሆንም እንደሳቸው እምነት ሀሳቡን ለማንሸራሸር አመቺው ጊዜ አሁን ነው። ቢካዝ ኦፍ ፓንደሚክ ቢካዝ ፒፕል ኤክስፔሪንስ ኒው ወርክ ፍሌክሲቢሊቲስ በዓለም አቀፉ ወረርሽኝ ምክንያት ሰራተኞች ግዴታ ስለሆነባቸው ስራቸውን በፊት ከሚያውቁት በተለየ መንገድ ማከናወን ለምደዋል። እኛም እንደተረዳ ነው፣ ሰራተኞቹ ወደ በፊቱ የስራ ሁኔታ ለመመለስ አይፈልጉም። አዲሱን የስራ ጸባይ እንዲቀጥል ነው የሚፈልጉት። ሊክዊፋይድ ክሬቲቭ የተባለ የማስታወቂያ ኩባንያ እንደ አውሮፓውያን አቆጣጠር ከ2020 ዓ ም ጀምሮ ለሁለት ዓመታት ለሙከራ በሚል ሰራተኞቹ በሳምንት አምስት ቀን ሳይሆን አራት ቀን ብቻ እንዲሰሩ አድርጎ ነበር። አዳጋች ጊዜ እንደነበረ የኩባንያው ዋና ስራ አስፈጻሚ ሾን ኖራቴል ይናገራሉ። ሰራተኞቹ በ40 ሰዓት የሚሰራውን ስራ በ32 ሰዓት ማጠናቀቅ ሰራተኛውን ያጨናንቃል። እሱ ብቻ ሳይሆን ደንበኞቻችን አንድ ነገር ሲፈልጉ ምላሽ ለመስጠት በጣም እንቸገር ነበር። የስራ ቀናትን የመቀየሩን ሀሳብ በሚገባ ለማጤን በጉዳዩ ዙሪያ እስካሁን ያለው እጅግ ውሱን አሃዛዊ መረጃ ነው። ዩናይትድ ስቴትስ ውስጥ በዚህ የፈረንጆች አቆጣጠር 2023 ውስጥ ጥቅሙንም ጉዳቱንም በሚመለከት ተጨማሪ ጥናት ለማካሄድ እቅድ እንዳለ ተመልክቷል። አሜሪካና እንግሊዝ ውስጥ የሙከራ መርሃ ግብር ያካሄደው ፎር ዴይ ዊክ ግሎባል የተባለው ኩባንያም አውስትሬሊያ ኒውዚላንድና ብራዚል ውስጥም ተመሳሳይ ሙከራ ለማድረግ ማቀዱን አስታውቋል። የምሽቱ ዝግጅቶቻችንን በዚሁ አጠናቀቅን። ሰላም፣ ደህና ደሩ። Di bi biyu biyu